ትላንት የተሰማው የስደት ምክንያት የእርስ በርስ ጦርነት ነበር። ዛሬ ደግሞ ድርቅና ረሃብ ሆኗል። ነገ ደግሞ የስራ ድል አለማግኘት፣ እሱን ተመልካቾች እዚህ እንደሚሉት በተራው ማን ያውቃል ይተካው ይሆናል። መንደሯን ጥላ ወደ ጎረቤት ሀገር ወደ ኬንያ ለመሰደድ የተነሳችው የደቡብ ሱዳን ተወላጅ የአስራ ሰባት ዓመቷ ኮረዳ ማኑኤላ ችግሩ ያለው ጦር በመዘዙትና ኦ በሚመዙት የሀገሪቱ ፖለቲከኞች በእነሱን መዘዝ የመጣ ማዕት ነው ብላም ታማራለች። መፍትሔውም ለጣቢያችን እንዳለችው ተምሮ እነሱን መተካት ነው ብላም ይህች ወጣት ታምናለች። ለእኔ ዋናው ቁም ነገር ትምህርት ላይ ማተኮር ነው። አብዛኛው የዓለም መሪዎችና ፕሬዚዳንቶች ወንዶች ናቸው። በደቡብ ሱዳንም በፖለቲካ መድረኩ ላይ ብቅ ያሉ የታወቁ መሪ ሴቶች አሁን የሉንም። ስለዚህ ነው እኔ ትምህርቴ ላይ አትኩሬ ተምሬ ወደ ፖለቲካው ዓለም ለመግባት የማስበው። ከወንዶች ይልቅ ሴቶች አገር መምራትና አገር ማስተዳደር የበለጠ ይችሉበታል። እንደምናውቀው ወንዶች ጦርነት በማካሄድ በጦር ሜዳ ጠንካራ ናቸው። እኛ ሴቶች ግን በሰላም ዘመን ከነሱ የበለጠ እጅግ ጠንካራ መሪዎች ነን። ባለፈው ሐምሌ ወር በሁለቱ መሪዎች በፕሬዝዳንት ኪርና በምክትላቸው በሪክ ማካር መካከል እዚያ በተከፈተው ጦርነት፣ በዛም ሳቢያ ልጅቷ ማኑኤላ ቀጥላ እንደተረከችው አባቷን የፖሊስ ሰራዊቱን ባልደረባ ጁባ ከተማ ላይ አታለች። ስርዓትና ደንቡ እዚያ አሁን ተመልካቾች እንደሚሉት በመላው ሀገር ተናክተዋል። ቶሪት በሚባለው መንደራችን በርካታ ትምህርት ቤቶች ነበሩን ግን በጦርነቱ ሳቢያና ተዋጊዎቹ ተከፋፍለውና ተለያይተው በነዋሪው ህዝብ ላይ በከፈቱት ተኩስ ፍርሃቻ መሸሽ የቻለው ነዋሪ ተሸሽቶ እግሩ ወደ ወሰደው ቦታ ሮጦ አምልተዋል። አስተማሪዎቻችንም አብረው እንደዚሁ ነፍሳቸውን ለማዳን ወደ ሌላ ቦታ ሸሽተዋል። አሁን አገረ ገዢው በራዲዮ አዋዡ አስተማሪዎችንና ህዝቡን ኑ ወደ መንደራቸው ተመለሱ ብሎ ቢጠራም ይህን ጥሪ ሰምቶ የሚመለስ ሰው አሁን የለም። እሱንና ፍጅቱን ተገላገልን ሲሉ ከዚያ የደረሰን ዘገባ እንደሚለው ድርቅና ረሃብ በነዋሪዎቹ ላይ ብቅ ብሎባቸዋል። አራቱ ትማማቾች ማኑዌላና ጆይሲ የአምስት ዓመቷ አግነስ ከእሷም ጋር የአራት ዓመቷ ፌዝ አንድ ላይ ሆነው ተያይዘው ወደ ኬንያ ለስደት ዘጋቢያችን እንዳለው ዘልቀዋል። እናታችን እኛን ተከትላ ከመጣች ከእሷ ጋር አብረን እንኖራለን። ካልመጣች ደግሞ ምን ይደረጋል? ብቻችን ሆነን ሕይወታችንን እዛ እንገፋለን። በአንድ ዘመን የእርስ በርስ ጦርነት የዚያን አካባቢ ሕዝብ ያተራምሰዋል። በሌላ ጊዜ ድርቅና ረሃብ የምስራቅ አፍሪካን ነዋሪዎች ብቅ ብሎም ያዋክባል። እሱን ተወጣን ሲሉ ተመልካቾች እንደሚሉት እኛ ብቻ እንግዛ የሚሉ የመንግስት ሀብትና የህዝብ ንብረትን የሚዘርፉ መሪዎች ብቅ ይሉባቸዋል። እሱን የሚተቹ ሲነሱ ደግሞ ሽብርተኛ ተብለው ይታሰራሉ። ፍትህ ጎደለ የሚሉ ሰልፈኞች፣ ጋዜጠኞች እዚህ እንደጻፉት በጥይት እዚያ በምስራቅ አፍሪካ በደቡብ ሱዳን ይደበደባሉ። ምናልባት ወጣቷ ልጅ ማኑዌላ እንዳለችው አፍሪካን ከገባችበት ችግር ነጻ ወደፊት ለማውጣት የሴት ፖለቲከኞች አመራሩን ቢይዙ ያዋጣ ይሆናል። ይልማል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ